ቢና፣ ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ። በዛሬው ዝግጅታችን ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ በቅርቡ ከእስር የተፈቱና ለዳግም እስር የተዳረጉት ስድስት ጋዜጠኞችና የኢንተርኔት አምደኞች በአስቸኳይ እንዲፈቱ ጠየቀ። as far as we are እኛ እስከምናውቀው እስካሁን ቢያንስ ስድስት ጋዜጠኞችና የኢንተርኔት ላይ አምደኞች ከአስቸኳይ ጊዜ አዋጁ ጋር በተያያዘ ከታሰሩት መካከል ይገኛሉ። በዚህም እኛ በግልጽ በጣም አዝነናል፣ ድርጊቱንም አውግዘናል። የሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኮንታል ናቸው፣ ይዘናቸዋል በባህር ዳር ከተማ ውስጥ በአንድ ላይ የነበሩ የዩኒቨርስቲ ምሁራን፣ የመንግስትና የግል ጋዜጠኞች፣ ሌሎችም ባለሙያዎች በአጠቃላይ 19 ሰዎች ዛሬም ታስረው እንደሚገኙ ያነጋገር ናቸው ሰዎች ለአሜሪካ ድምጽ ተናግረዋል። ከአማራ አቀፍ እንቅስቃሴ አንጻር ያላቸው አላማ በሌሎች ወገኖች ላይ ወደድ ይችላል። በተለይ አማራ አቀፍ እንቅስቃሴ የሚያደረጉ አካላት ከመአሀድ ጀምሮ በፖለቲካ አካሄድ ከመሀል ጀምሮ ያው ያለውን ነገር እና ቀለን በታሪክ እኛ ባንኖረን በወቅቱ ከእስረኞቹ መካከል አብዛኞቹን እንደሚያውቃቸው የገለጸልን ግለሰብ ነው ያሳሰራማቸው ደግሞ አላማቸው ነው ብሎ እንደሚያምን ነግሮናል። ይዘነዋል። ቅዳሜ ምሽት በዚህ በዩናይትድ ስቴትስ በሜሪላንድ ግዛት በባህር ዳር ለሚገኙ የሁለተኛ ደረጃ አዳጊ ሴቶች የትምህርት ወጪ ይሸፍን ዘንድ የገቢ ማሰባሰቢያ ተዘጋጅቶ ነበር። ትምህርት ቤት ውስጥ ሶስት አይነት ችግር በተለይ ያለባቸዋል። ከኤች አይ ቪ ቫይረስ ጋር የሚኖሩ እንዲሁም ደግሞ ወላጅ አልባ የሆኑ እንዲሁም የአካል ጉዳተኛ ተማሪዎች አሉ። እነዚህ ሶስት ተማሪዎች እንደዚህ በሶስቱ ዙሪያ ላይ ያሉ ሆኖ ሴት ተማሪዎችን ለመርዳት ነው። አዘጋጇ ዮዲት ደነቀውናት የሰማችኋት ሚስ ኢትዮጵያ በዩናይትድ ስቴትስ እና ታዳሚዎቹን ይዘናቸዋል። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ። ዜና እናስቀድም። በድጋሚ አጠር ላሉ ዓለም አቀፍ ዜናዎቻችን ተመልሰን መጥተናል። ባለፈው እሁድ በአንድ የሳይቤሪያ የገባ አዳራሽ የተነሳው ብዙዎች ህጻናት የሆኑበት ለ64 ሰዎች ሞት ምክንያት ለሆነው የእሳት ቃጠሎ ተጠያቂ ለሆኑ ተገቢውን ቅጣት እንደሚሰጧቸው የሩሲያው ፕሬዚዳንት ቭላዲሚር ፑቲን አስታወቁ። በድጋሚ የተመረጡት ፕሬዚዳንት ይህን ቃል የተናገሩት ዛሬ ማክሰኞ ቃጠሎ ወደተነሳበት የኢንዱስትሪ ከተማዋ ከሞሮቮ ከበረሩ በኋላ ነው። ፕሬዚዳንቱ እዚያው እንደደረሱ የሰላሳዎቹ መታሰቢያ የአበባ ጉንጉን አስቀምጠው ነገ ረቡዕ ደግሞ ብሔራዊ የሀዘን ቀን እንደሚሆን ይፋ አድርገዋል። በነገሩ የተቆጡ ብዙ ሺህ ተሰላፊዎች በከተማዋ ዋና አደባባይ በመውጣት ቃጠሎ በነጻ ምርመራ እንዲጣራላቸው ጠይቀው ነገሩን ለማድበስበስ የሚሞክሩ አንዳንድ ባለስልጣናትን ደግሞ መክሰሳቸው ታውቋል። ቃጠሎ የተነሳው ትምህርት ቤቶች በተዘጉበትና የገበያ አዳራሽን በርካታ ህጻናት በሚገኙበት ወቅት በመሆኑ በህዝብ ዘንድ ይበልጥ ቁጣና ንዴት እንደቀሰቀሰ ታውቋል። ቀጣዩ እንደ አውሮፓውያን አቆጣጠር የ2020 የህዝብ ቆጠራ ለእያንዳንዱ ነዋሪ የሚቀርብ የዜግነት ጥያቄን እንደሚያካትት የዩናይትድ ስቴትሱ የንግድ ሚኒስትር ዌልቡረ ሮዝ አስታወቁ። የዩናይትድ ስቴትስ የህዝብ ቆጠራ ቢሮ በየአስር አመቱ በሚያደርገው ጥናት መሰረት ቀጣዩ የሚካሄደው እንደ አውሮፓውያን አቆጣጠር በ2020 መሆኑም ታውቋል። የሚቀርቡ ጥያቄዎች ተጠናቀው የሚታወቁት በመጪው ቅዳሜ መሆኑም ተገልጧል። ሚኒስትሩ ሮዝ ትላንት ሰኞ ማምሻው ላይ እንደገለጹ የሰጡት የዜግነት ጥያቄ እንዲጨመር የወሰኑት ከፍትህ ሚኒስቴር በቀረበላቸው ጥያቄ መሰረት ነው። ይህም የአናሳ ድምጽ ሰጪዎችን የመምረጥ ሕግና ስነስርዓት ለማስከበር እንደሚረዳ ተመልክተዋል። ወደ ቻይና የተጓዘ አንድ የሰሜን ኮሪያ ከፍተኛ ልዑካን ቡድን ቤጂንግን ግን ለአጭር ጊዜ ጎበኘ። ይህም ተነጥለው የሚገኙት የሀገሪቱ መሪ ኪም ጆንግ ኡን ከቻይና ባለስልጣናት ጋር ዋና ከተማ ውስጥ እንደተገናኙ ጥርጣሬን አስነስቷል። የዜና አውታሮች እንደዘገቡት የሰሜን ኮሪያ የልዑካን ቡድን አባላት የጫነው ባቡር ዛሬ ማክሰኞ ከሰዓት በኋላ ከፍተኛ የጸጥታ ጥበቃ ባለበት ሁኔታ ከቤጂንግ ሲነሳ ታይቷል። ውስጡ እነማን እንዳሉ ግን በእርግጥ የታወቀ ነገር የለም። የሰሜን ኮሪያውን ባለስልጣን ማንነት ለማወቅ ያለው ጥርጣሬ የተጀመረው ሰኞውን ሲሆን ያም ደግሞ ፍንጭ የተገኘው ከጃፓን ቴሌቪዥን በታየ ምስል እንደሆነ ተነግሯል። ለማንኛውም የሰሜን ኮሪያ ባለስልጣናት ይህን መሰል ያልተለመደ ጉብኝት ወደ ቻይና አድርገው እንደማያውቁም አንድ ተንታኝ አስታውቀዋል። በመጨረሻም ኔቶ የሰሜን አትላንቲክ የቃል ኪዳን ሀገሮች ድርጅት በሰጠው መግለጫ የቀድሞውን ሩሲያዊ ሰላይና ባለቤታቸውን እንግሊዝ ውስጥ መርዘው ገድለዋል ተብሎ የተጠረጠሩ ሰባት ሩሲያውያንን ከድርጅቱ ተልእኮ አባልነት እንዳባረረ ይፋ አደረገ። የኔቶ ዋና ጸሐፊ ጄንስ ስቶልቴንበርግ ዛሬ ማክሰኞ በተናገሩት ቃል ሰባቱ ከድርጅቱ ተባረዋል፣ ሌሎች ሶስት ደግሞ የአባልነት መታወቂያቸው ታግደዋል ማለታቸው ተሰምቷል። ይህም ሩሲያ ማስገባትና ላሳየችው ያልተገባ ስነ ስርዓት ተገቢውን መልእክት ያስተላልፋል ብለን እናምናለን ሲሉም ዋና ጸሐፊው አክለው ተናግረዋል። የሰሜን አትላንቲክ ቃልኪዳን ድርጅት ሩሲያ በሚሽኑ ውስጥ የነበራትን ተሳትፎ በአስር በመቀነስ በጠቅላላው ሀያ እንዲሆን እንደተወሰነም ነው የተናገሩት። እንግዲህ ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ወደ መጀመሪያው ዘገባን የምናልፈው ዓለም አቀፍ የጋዜጠኞች ደህንነት ተሟጋጅ ቡድን ሲፒጄ በቅርቡ ከስር ና ለዳግም እስር የተዳረጉት ስድስት ጋዜጠኞች ና የኢንተርኔት ላይ አምደኞች በአስቸኳይ እንዲፈቱ ጠየቀ። ድርጊቱንም እናወግዛለን እንደሚያወግዝም አስታውቋል። የድርጅቱ የአፍሪካ ፕሮግራም አስተባባሪ አንጀላ ኮንታልን ያነጋገረችው ጽዮን ግርማ ስርስሮን ይዛለች። በቅርብ ጊዜ ከእስር የተፈቱትን እስክንድር ነጋን አንዱዓለም አራጌንና ተመስገን ደሳለኝን ጨምሮ አስራ አንድ ሰዎች ከእሁድ ጀምሮ በእስር ላይ ይገኛሉ። ከነዚህ መካከል ስድስት ጋዜጠኞችና የኢንተርኔት ላይ አምደኞች መሆናቸውን ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጂ አስታውቋል። የድርጅቱን የአፍሪካ ቀንድ ተከራካሪ አንጀላ ኩንታልን አነጋግረናቸው ናቸው ነበር የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ጠንካራ ጋዜጠኞችና ጸሐፊዎችን ለማፈ እኛ ሊጠቀምበት አይገባም ብለዋል። እኛ እስከምናውቀው እስካሁን ቢያንስ ስድስት ጋዜጠኞች እና የኢንተርኔት ላይ አምደኞች ከአስቸኳይ ጊዜ አዋጁ ጋር በተያያዘ ከታሰሩት መካከል ይገኛሉ። በዚህም እኛ በግልጽ በጣም አዝነናል፣ ድርጊቱንም አውግዘናል። ጉዳዩን የበለጠ የከፋ የሚያደርገው ደግሞ ከዚህ ቀደም ተቀባይነት በሌለው መልኩ ከሁለት እስከ ሰባት ዓመት በእስር ላይ የነበሩ ጋዜጠኞችና ጸሐፊያንን በድጋሚ ማሰሩ ነው ይላሉ አንጀላ ኩንታል። Firstly, we, we call on Ethiopian authorities to disclose what the crime is that they are accused of. We have yet to. ጥፋታቸው ምን እንደሆነ እንኳን በግልጽ የሰማነው ነገር እስካሁን የለም። የእኛ ስጋት እነርሱን አስሮ ለማስቀመጥ እንደ ሰበብ እየተጠቀሙበት ያሉትን ምክንያት ነው አሁን የሚናገሩት ማንም ከቁም ነገር ሊቆጥረው የሚችል አንዳችም የረባ ክስ አልተመሰረተባቸውም። የጋዜጠኞች ደህንነት ተሟጋቹ ቡድን ሲፒጄ የኢትዮጵያ ባለስልጣናት አሁኑኑ እስረኞችን እንዲለቅ ጠይቋል። ከታሰሩት አስራ አንድ ሰዎች መካከል እስክንድር ነጋ፣ ተመስገን ደሳለኝ፣ ዘላለም ወርቅ አገኘው፣ በፈቃዱ ኃይሉ፣ ማህሌት ፋንታሁንና ይድነቃቸው አዲስ ጋዜጠኞችና የኢንተርኔት ላይ አምደኞች መሆናቸውን አስታውቋል። ከእነዚህ ውስጥም በጣም በቅርቡ ከእስር የተፈታውን ጋዜጠኛ እስክንድር ነጋ ጨምሮ ሁሉም ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ ናቸው። በተጨማሪም እንዲሁ በቅርቡ የተፈታው የቀድሞ የአንድነት ፓርቲ አመራር የነበረው አቶ አንዱዓለም አራጌን ጨምሮ ወይንሸት ሞላ አዲሱ ጌትነት ስንታየው ቸኮልና ተፈራ ተስፋይም አብረው ታስረው ይገኛሉ። የድርጅቱን የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታል ከዚህ ቀደም ከመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ወይም ከሚኒስትሩ ከራሳቸው መረጃን እንደሚያገኙ ገልጸው አሁን ግን እምብዛም የሚያረካ ነገር እንዳላገኙ ይናገራሉ። ላገኛቸው ትላንት ሞክሬ ነበር። እንደገናም እሞክራለሁ። ኮማንድ ፖስቱንም አግኝተን የሆነ ሰው ለማነጋገር እንጥራለን። ነገር ግን የሰብአዊ መብቶችና የፕሬስ ነጻነት ተሟጋች ድርጅቶች ግንባር ገጥመው ወይንም ኃይሎቻቸውን አስተባብረው የኢትዮጵያ ባለስልጣናት እያደረጉ ያሉትን ነገር ጨርሶ ተቀባይነት የሌለው መሆኑን እንዲገነዘቡት ለማድረግ በሚያስችል ሁኔታ ድምጾቻቸውን ማሰማት አለባቸው። እናም የአስቸኳይ ጊዜ አዋጁን ጋዜጠኞችንና ሌሎችንም ለማዋከብ፣ ለማንገላታት እንደ መሳሪያ መጠቀም ጨርሶ ተቀባይነት ያለው አድራጎት አይደለም። ከታሳሪ ቤተሰቦች ያገኘነው መረጃ እንደሚያሳየው እስረኞቹ ዛሬ በንፋስ ስልክ ላፍቶ ክፍለ ከተማ በተለምዶ ጎተራ ፔፕሲ የተባለ በሚጠራው የማህበረሰብ ፖሊስ መምሪያ ውስጥ እንደሚገኙ ገልጸውልናል። በትላንትናው እለት እስረኞቹን የጎበኙ ወዳጆቻቸው ለአሜሪካ ድምጽ እንደገለጹት በዚህ ፖሊስ ጣቢያ በተለይ በወንዶቹ ታሳሪዎች የሚገኙበት ክፍል ከሰበታ አካባቢ ታፍሰው የገቡ ወደ ሰማንያ የሚጠጉ እስረኞች እንደሚገኙበትም ገልጸውልናል። በሌላ በኩል በኮማንድ ፖስቱ ስር መታሰራቸው የተገለጸው የአምቦ ዩኒቨርሲቲ ወሊሶ ጊቢ መምህሩና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያ ፍትህ ቢሮ የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በማዕከላዊ እንደሚገኙና እስካሁን ክስ እንዳልተመሰረተባቸው ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። በተጨማሪም በባህር ዳር ከተማ ውስጥ በአንድ ላይ የነበ በሩ ምሁራን፣ የመንግስትና የግል ጋዜጠኞች እንዲሁም ሌሎች ባለሙያዎች በአጠቃላይ 19 ሰዎች ከቅዳሜ መጋቢት 15 2010 ዓ.ም ጀምሮ በባህር ዳር ከተማ በፖሊስ ጣቢያ ውስጥ መታሰራቸውን ወዳጆቻቸውን ጠቅሰን በትናንትናው ዕለት መዘገባችን ይታወሳል። ከእስር የተለቀቁ ሰዎች በአጭር ጊዜ ውስጥ ተመልሰው መታሰራቸው በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ መሆኑን ማሳያ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትላንትናው ምሽት ለጣቢያችን መግለጹን መዘገባችን ይታወሳል። በዛሬው ዕለትም የፌዴራል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ዶክተር ነገሪ ሌንጮን በእጅ ስልካቸው ላይ ደውለን ልናገኛቸው ሞክረን ነበር፣ አልተሳካልንም። እንዲሁም በጽሕፈት ቤታቸው በኩል መረጃን ለማግኘት እና የኢትዮጵያ መንግስት በእነዚህ በእስረኞቹ ጉዳይ ምላሹ ምን እንደሆነ ለመጠየቅ ሙከራ አድርገናል ነበር፣ አልተሳካልንም። ሙከራችንን እንቀጥላለን። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ የተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን የምናልፈው በባህር ዳር ከተማ ውስጥ በአንድ ላይ የነበሩ የዩኒቨርስቲ ምሁራን የመንግስትና የግል ጋዜጠኞች እንዲሁም ሌሎች ባለሙያዎች በአጠቃላይ 19 ሰዎች ዛሬም ታስረው እንደሚገኙ ያነጋገርናቸው ሰዎች ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝር አላት። በትላንትናው ምሽት ያነጋገርናቸው ሰዎች ለአሜሪካ ድምጽ እንደገለጹት ወደ አስራ ዘጠኝ የሚጠጉ የተለያየ የዩኒቨርሲቲ መምህራን ጋዜጠኞችና እንደዚሁም ደግሞ ሌሎች ግለሰቦች በተለይ ደግሞ በማህበራዊ ጉዳይ ላይ በጣና ሐይቅ ላይ የተከሰተውን የምቦጭ አረምን ለማስወገድ በተለያየም መልኩ ማህበራዊ ኃላፊነታቸውን ሲወጡ የነበሩና በመጨረሻም የአማራ ክልል ያሉ የህብረተሰብ ክፍሎች ከፍተኛ በደል እንደዚሁም የኢኮኖሚ ተጠቃሚነት የላቸው በሚል በአንድ ላይ ለአማራ ወኪል ያስፈልገዋል ብለው ፓርቲ ለመመስረት ሲንቀሳቀሱ ቆይተው ምርጫ ቦርድም አንድ ፓርቲ ለመቋቋም የሚያስፈልገው መስፈርት ይዘው እንዲመለሱ ነግሯቸው እሱን ለማሟላትና ፊርማ ለማሰባሰብ በባህር ዳር ከተማ ተገኝተው ስብሰባቸውን ካጠናቀቁ በኋላ በጣና ዳር እራት እየበሉ ባለበት ወቅት መታሰራቸውን መዘገባችን ይታወሳል። ከእነዚህ መካከል አንዱ ግለሰብ ግለሰቦቹ የታሰሩት የአስቸኳይ ጊዜ አዋጁን በመጣሳቸው ሳይሆን በያዙ የያዙት አላማ ነው ብሎ እንደሚያምን ገልጾልናል። እስረኞቹ በአሁኑ ወቅትም በባህር ዳር ከተማ ዘጠነኛ እየተባለ በሚጠራ ፖሊስ ጣቢያ ውስጥ እንደሚገኙም ነግሮናል። ሌላው ወጣት ከታሰሩት ግለሰቦች ውስጥ አብዛኞቹን እንደሚያውቃቸው ገልጾ የአስቸኳይ ጊዜ አዋጁን በሚጥስ መልኩ የፈጸሙት ነገር የለም ይላል። ምናልባት የተነሱበት አላማ ትኩረት ውስጥ ከቷቸው ካልሆነ በስተቀር ብሎናል። እንቅስቃሴ አንጻር ያላቸው አላማ በሌሎች ወገኖች ላይ ወደድ ይችላል። በተለይ አማራ አቀፍ እንቅስቃሴ የሚያደረጉ አካላት ከማአሀድ ጀምሮ በፖለቲካ አካሄድ ከማአሀድ ጀምሮ ያው ያለውን ነገር እናውቃለን። በታሪክ እኛ ባንኖርም በወቅቱ የአማራ አቀፍ እንቅስቃሴዎች በልዩ ትኩረት ውስጥ እንደሚሆኑ እናውቃለን እና ከዛ ጋር የተያያዘ እንደሚሆን ምናልባትም የአስቸኳይ ጊዜ አዋጅን ከመጣ እስከምን ሳይሆን በኒ ይለረዳት ይህንን እንቅስቃሴያቸውን አስቀድሞ የመገደብ ነገርም እንደሆነ ነው። እንግዲህ በእኔም መረዳት የምንረዳው ሰላማቸው ፍጹም ሰላማዊ ትግል እንደሆነ በጣም እርግጠኛ ነኝ። ደግሞ ፍጹም ሰላማዊ ናቸው። የዩኒቨርስቲ መራ ናቸው፣ ጠበቃዎች አሉ፣ የቤተሰብ ኃላፊዎች ናቸው። ግን የዘርታቸው በመንግስት መስሪያ ቤቶች የሚሰሩም አሉ። ምንም ይህ ዩኒቨርሲቲዎች የመንግስት መስሪያ ቤት ናቸው እና ህጋዊ የሆኑ የልማት የበጎ አድራጎት ማህበራትም ሊኖሩ አሉ። ለምሳሌ ዶክተር በሳላይ የጸረንቦጭ ማህበርን በህጋዊነት የሚመራ ኃላፊነት ያለው ሰው ነው። ሌሎችም እንደዚሁ ምንም የተለየ ሰላማዊ ያልሆነ እንቅስቃሴ ውስጥ የሚገቡ አሉ ብዬ አላምንም እስከ ማውቃቸው ድረስ አለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪው አቶ ፍሳሐ ተክሌ በባህር ዳር ከተማ የታሰሩት አስራ ዘጠኝ ሰዎች ጉዳይ የኢትዮጵያ መንግስት ለዲሞክራሲ ና ለሰብአዊ መብት ጥያቄዎች ትንሽ እንኳን ክፍት ሜዳ እንደሌለው ማሳያ ነው ብለውታል ሰዎች እንግዲህ ፖለቲካ ፓርቲ ለማቋቋም ፈቃድ አገኝተው

በሚያጠብ መልኩ በጣም ጥላንጭል እንዳያስገባ በሚያደርግ መልኩ የሚዘጋ ህግ እንደሆነ ነው የሚያሳየው። ቀና እንግዲህ ለማቋቋም ያሰቡ ሰዎች ናቸው እንደዚህ አይነት ነገር ገና ከጠና ሳያጋጥማቸው የእስረኞቹን ጉዳይ በተመለከተ የአማራ ክልልን ምላሽ ለማግኘት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን የእጅ ስልክ ላይ በተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። ምላሻቸውን እንዳገኘን ይዘን ለመመለስ ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ቅዳሜ ምሽት በዩናይትድ ስቴትስ በሜሪላንድ ግዛት በባህር ዳር ለሚገኙ የሁለተኛ ደረጃ አዳጊ ሴቶች የትምህርት ወጪ ይሸፍን ዘንድ የገቢ ማሰባሰቢያ ተዘጋጅቶ ነበር። የገቢ ማሰባሰቢያውን ያዘጋጀችው የወዲት ደነቀው ስትሆን ባሳለፍነው ዓመት በዩናይትድ ስቴትስ በተዘጋጀው የቆንጅና ውድድር ላይ ሚስ ኢትዮጵያ ኤን ዩ ኤስ ኤ ኢትዮጵያዊቷ ቆንጆ በዩናይትድ ስቴትስ አሸናፊ ናት የሚል ስያሜን አግኝታለች። በምሽቱ ከገንዘብ ማሰባሰብ ባሻገር ኢትዮጵያ በሚገኙ አዳጊ ሴቶች ዙሪያ ውይይትም ተደርጎ ነበር። መስታወት አራጋው በገቢ ማሰባሰቢያው ምሽት ተገኝታ ተከታዩን ዘግባለች። የገቢ ማሰባሰቢያ ምሽቱ የተዘጋጀው በሚስ ኢትዮጵያ 2017 ዮዲት ደንቀው ነበር። ዮዲት ከአምስት ዓመታት በፊት ነው ወደ ዩናይትድ ስቴትስ የመጣችው። በኢትዮጵያ በአስተዳደር ሙያ የመጀመሪያ ዲግሪዋን፣ በዩናይትድ ስቴትስ ደግሞ የከፍተኛ ዲግሪዋን በሂሳብ ስራ አጠናቃለች። በዚህ በዩናይትድ ስቴትስ በዚሁ ሙያዋ በማገልገል ላይም ትገኛለች። በባህር ዳር ከተማ የሚገኘውንና የሁለተኛ ደረጃ ትምህርቷን ባጠናቀቀችበት ትምህርት ቤት በአሁኑ ጊዜ በትምህርት ገበታ ላይ የሚ አዳጊ ሴት ልጆችን በትምህርት ለማጠንከር ዋነኛዋ ዓላማዋ ዝግጅቱን እንዳዘጋጀች ትናገራለች። መጀመሪያ ይህንን ዝግጅት ከማድረጌ በፊት የትምህርት ቤቱን ርዕሰ መምህር ካናገርኩ በኋላ ትምህርት ቤቱ ውስጥ ምን ዓይነት ችግር ነው ያለው ወይም ደግሞ ምን ያክል ተማሪዎች አሉ፣ ሴቶችስ አለማያን ካስረዳውና ራሴን ካስተዋወቅኩ በኋላ እነሱ ሙሉ ያለውን ኢንፎርሜሽን እንዲሰጡኝ ጠየቁ። እነሱም ሰጡኝ። ትምህርት ቤት ውስጥ ሶስት አይነት ችግር በተለይ ያለባቸዋል። ከኤች አይ ቪ ቫይረስ ጋር የሚኖሩ እንዲሁም ደግሞ ወላጅ አልባይ የሆኑ እንዲሁም የአካል ጉዳተኛ ተማሪዎች አሉ። እነዚህ ሶስት ተማሪዎች እንደዚህ በሶስቱ ዙሪያ ላይ ያሉ ሆነው ሴት ተማሪዎችን ለመርዳት ነው። ወደ አምስት መቶ የአካል ጉዳተኛ ተማሪዎች ወደ አስራ አምስት ከኤች አይቪ ቫይረስ ጋር የሚኖሩ እንዲሁም ደግሞ ወደ አርባ አምስት የሚሆኑ የአካል ጉዳተኛ ተማሪዎች አሉ። እኔ ከነዚህ ውስጥ ያሉትን ነው እንግዲህ በተቻለ ያው እንደሚገኘው የገቢ ማሰባሰቢያ የሚገኘው ገንዘብ የትምህርት ቤት ቁሳቁስ፣ እንዲሁም ደግሞ የትምህርት ቤት ክፍያ እንዲሁም በለት ተእለት ትኖራቸው ምግብ ሊሆን ይችላል። ለምግባላን ድጋፍ የሚውል ነገሮችም ለነሱ ድጋፍ ለማድረግ ነው ያሰው። ሚስ ኢትዮጵያ ኢን ዩኤስኤ ኢትዮጵያዊቷ ቆንጆ በዩናይትድ ስቴትስ የቁንጅና ውድድርን ለተከታታይ ሁለት አመታት ካዘጋጁት መካከል ናትናኤል ጸጋዬ አንዱና ዋነኛው ነው። እኛ ዋና የኦርጋናይዜሽን አላማ ቁንጅና ብቻ ቢቲቪስ ፕሬዝዳ ምንለው ያው አላማ ያለው ቁንጅና ነው። እንግዲህ ይሄ አላማ ያለው የቁንጅና ውድድር ሁልጊዜ ይህን ፕሮግራም ነው እንግዲህ የሚፈልገው ይሄ ፕላትፎርሟ። እንግዲህ እያንዳንዱ ተወዳዳሪ እንደዚህ አይነት ቁንጅና ውድድር ላይ ሲገባ የራሱ የሆነ ከዚህ ከቁንጅና ውጪ ያለው በህብረተሰቡ ወይም በኮሚኒቲ ውስጥ ይሰራል ብለን የምንገምተው ወጣቶችን በተመለከተ፣ ህጻናቶችን በተመለከተ፣ ደካማዎችን በተመለከተ ሊሰሩ የሚችሉትን አስተዋጽኦ ፕላትፎርም የሚደግፍ ነገር ነው ያንን አያይዘን ነው በሚያምር ጊዜ ተወዳዳሪዎቻችን ለእንደዚህ አይነት ፕሮግራም ተወዳዳሪ እንዲሆኑ የምንገፋፋው እና የኦዲት እንግዲህ ከእነዚህ ውስጥ አንዱ የነበረችና በዘንድሮ የሚስ ኢትዮጵያ ዩኒቨርሲቲ 2017 ያሸነፈች ተወዳዳሪነት እና ጥሩ የሆነ የራሷ የሆነ ፕላትፎርም ይዛ ይሄው ዛሬ እንግዲህ እንደዚህ አይነት ቆንጆ ዝግጅት እያዘጋጀች ነው ያለችው። እኛም እንግዲህ ይህን ፕሮግራም የምንፈልገውም ስለሆነ እንደ ኦርጋናይዜሽንም ደግሞ የምንደግፈውም ስለሆነ የመጣው ህብረተሰብ በዚህ አጋጣሚ በጣም የምናመሰግን ነው። ሶፊያ አቡሸት የሚስ ኢትዮጵያ ኢን ዩስኤ የቁንጅና ውድድርን በማስተባበር ለሁለት ዓመታት ሰርታለች። ይህንን ቁንድና ውድር በመጠቀም መልካምና በጎ ነገር በማድረግ ላይ ትገኛለች እና በዚህ በጣም የሚስ ኢትዮጵያ ቲም በጣም ደስተኛ ነው እና ናመሰግናት ይሄ ደግሞ ለሚቀጥለው ተወዳዳሪዎች ወይም ለሚቀጥለው ክራውን አሸናፊ ይሄ ነገር ተምሳሌ በምሽቱ የገቢ ማሰባሰቢያ ዝግጅት ላይ የተለያዩ ሙያተኛ ሴቶችን በትምህርት በማጠናከር ዙሪያ ልምዶቻቸውንና ሀሳቦቻቸውን አካፍለው ነበር። ተዋናይ ገጣሚና አዘጋጅ አለምጻይ ወዳጆ አንዷ ነበረች። ተብረው የተሻለ ህይወት እንዲኖሩ በመመኘትና ያንን በማድረግ ቋንጣ ማለት ነው እና አንዳንድ ጊዜ የምናይበትን ብሩህ ተስፋ ለማዳበር የሚረዱ በተለይ እዚህ ተማሪዎች ወደ ተሻለ አለም ውስጥ እንዲገቡ ለማድረግ ባህላችን ገና የዳበረ ባለመሆኑ በልጅነት ለጋ እድሜ ላይ ልጆች ትምህርታቸውን እያቋረጡ እንዲያገቡ፣ ወደማይፈልጉት ህይወት እንዲገቡ በመደረጉ የሚደርሰው ሰቀጠን ነው። በዩናይትድ ስቴትስ አለም አቀፍ ተጽዕኖን ማጠናከር በተሰኘ ተቋም ውስጥ ዋና ስራ አስፈጻሚ እና በዲያስፖራ የሴቶች ትምህርት ማጠናከር ዙሪያ የሚሰሩት ዶክተር ጂማሲያ ሆይል አፍሪካ የሚገኙ አዳጊ ሴቶችን በትምህርት ማጎልበት እንደሚገባ ይናገራሉ። ዮዲት የጀመረችውን በኢትዮጵያ ወጣቶች ሴቶችን በትምህርት የማጠናከር ስራ እንቅስቃሴ በእጅጉ ደግፋለሁ። ከዚህ ቀደም እንደምናውቀው ሴቶች ያለእድሜያቸው ይዳራሉ፣ ወይም ደግሞ ከዳር ሳያደርሱ በተለያዩ ምክንያቶች ትምህርታቸውን ያቋርጣሉ። ከ60 እስከ 65 ሚሊዮን ሴት ልጆች በዓለም አቀፍ ደረጃ ከወንዶች ዝቅ ተደርገው በመታየታቸው ምክንያት የትምህርት እድል የማግኘት እድላቸውም በእጅጉ የመነመነ ነው። የተማሩ ሴቶች ደግሞ ከወንዶች እኩል አለማችንን የመቀየር ጉልበት አላቸው። ስለዚህም ይህን አላማ ሁሉም ሰው ሊደግፈው ይገባል። ሁላችንም በምንችለው ሁሉ ሴት ልጆችን በትምህርት ካጠናከርን ማህበረሰባችንንም እናጠናክራለን የሚል እምነት ነው ያለኝ። ከገቢ ማሰባሰቢያው ጎን ለጎን በተደረገው ምክክር በኢትዮጵያ የሚገኙ አዳጊ ሴቶች ትምህርት ላይ ትኩረት ተሰጥቶት ነበር ያመሸው። ca vak geşi ve vak kişiin baı kut ve düşünin ancil beyi Bakışın bağı kut bitişin. konjit ançın beyi, kondit ançın beyi. Konjit Kondit Anchin Beye Kondit Anchin Beye Nen Tawe Kolye Kondit Eva Kishin Kondit Eva Kishin Bawa Kut Betishin Kondit Anchin Beye Kondit Anchin Beye

kişin konji evak kişin bawa kut bitişin konji ancin beyi konji ancin beyi nem tawe kubliye konji evak kişin konji evak kişin bawa kut bitişin konji ancin beyi konji ancin be ፌስቡክ ዝግጅታችንን የምትከታተሉ በርካታ አድማጮቻችን አስተያየት እየሰጣችሁ ነው። ደሬ የፈለቀ ሰው በሀገሩ መኖር አይችልም ወይ? ሲል አስተያየት ውስጥ ሰጥቷል። በመጀመሪያው ዘገባችን ስለ እስረኞች የዘገብነውን በተመለከተ የሰጠው አስተያየት ነው። አንዳንዶቻችሁ ደግሞ ስለ ሚስ ኢትዮጵያ በዚህም ሰዓት ስቴት ኦፍ ኤመርጀንሲ ታውጆ ትናገራላችሁ ሆይ ብሏል። ዝግጅታችንን ከመጀመሪያው ጀምሮ ያልተከታተሉ ይሆናሉ። የኔ ንጉሱ ነው የሚባሉት። በመግቢያዎቻችን ላይ በኢትዮጵያ ያሉትን ወቅታዊ ጉዳዮች ዘግበናል። ቀጥለን ደግሞ ወደዚህ መጥተናል። ሌሎችም አስተያየት የሰጣችሁ አሉ። አስተያየቶቻችሁን ስለሰጣችሁን እናመሰግናለን። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪወይን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያብረው ነበር። የምሽቱ ስርጭት መሀንዲስ ሱለይማን ነበር። አብሮን የነበረው ሙዚቃ በመምረጥ ራስሽ ራስሽ ጽዮን ሆነሽ። ዲጄ ዛሬ ያለ ዲጄ ፋቱ ነው። ከታች ላክልው። እሺ፣ ለእኔ ደግሞ መስታወት አድራጋው ነበርኩ። ያው፣ ራስሽን አስተዋውቂ ጽዮን ግርማ አብረን ነበረን። ከመስታወት ጋር ጉዟቸው የሰመረ ይሆን እያለን እንሰናበታለን። መልካም ምሽት። ተነከቁሶ ንገናኝ Konjid ancil beyi, ancil beyi, lım Salt and protein, you live